የአሜሪካ ባላንጣዎች ከፍተኛ ኩክር በሚታይበትና በቅርቡ በምታካሄደው ምርጫ ውጤት ላይ ተጽዕኖ ለማድረግ ጥረታቸውን አጠናክረው ቀጥለዋል። የቪኦኤ ብሔራዊ ደህንነት ዘጋቢ ጀፍ ሰልዲን ውስብስብ በሆነ መንገድ በመስፋፋት ላይ ያለውንና የአሜሪካ ድምፅ ሰጪዎችን ኢላማ ያደረገውን ዘመቻ ቃኝቷል። እንግዲ ወልዴ እንደሚከተሉ ያቀርቧል። በአሜሪካ እየተካሄደ ባለው ፕሬዚዳንታዊ ምርጫ የመራጮችን ድምፅ ለማግኘት የሚደረገው ጥረት በሙሉ አቅሙ ቀጥሏል። ከተፎካካሪዎቹ አንዱ የሪፐብሊካን ፓርቲውን የሚወክሉት የቀድሞ ፕሬዚደንት ዶናልድ ትራምፕ ናቸው። ሀገራችንን እናድናለን። መካከለኛ ገቢ ያላቸውን ዜጎቻችንን እንደግፋለን። የወቅቱ ምክትል ፕሬዝደንት ካማላ ሄሪስ ደግሞ የዲሞክራቲክ ፓርቲውን ወክለው ቆመዋል። ያለፈውን ፍተን እንደ አዲስ የምንጀምርበት ሰዓት አሁን ነው። አዲስ ምዕራፍ እንክፈት። በዚህ የምርጫ ፉክክር ውስጥ የአሜሪካ ባለስልጣናት እንደሚሉት ሩሲያም ገብታለች። ሜሪክ ጋርላንድ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ናቸው። በዚህ ዓመት በአሜሪካ በሚደረገው ምርጫ ላይ ተጽዕኖ ለማድረግ ፕሬዚዳንት ቭላድሚር ፑቲን፣ ሰርጌይ ክሪንኮንን ጨምሮ ሌሎችም የቅርብ ሰዎቻቸው የሩሲያ ህዝብ ግንኙነት ኩባንያዎችን ሐሰተኛ መረጃና በሩሲያ መንግሥት የሚዘጋጅን ወሬ እንዲያሰራጩ ትእዛዝ ሰጥቷል። አሜሪካ ባቀረበችው ክስ መሠረት ከዘመቻዎቹ አንዱ የዜና ማሰራጫ ድረገጾች በመምሰል አሜሪካውያን ድምፅ ሰጪዎች በዋና ዋና ጉዳዮች ላይ ባላቸው አመለካከት ላይ ተጽዕኖ ማድረግ ነው። ሌላው ደግሞ በሩሲያ መንግስት በሚደገፈው አርቲ ሚዲያ አማካኝነት በአሜሪካ ለሚገኝ ሚዲያ አስር ሚሊዮን ዶላር እየተላከበት ነው። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ የክሬምሊንን መልእክት እንዲያሰራጩ ጉዳዩን በጥርጣሬ ለማይመለከቱ አሜሪካውያን በርካታ ሚሊዮን ዶላር በመክፈል በአሜሪካ ምርጫ ላይ ተጽዕኖ ለማድረግ እና ዲሞክራሲያችን ለማዳክም ነው። ሩሲያ ክሱን አስተባብላለች። የሩሲያው የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ይህ በሩሲያ ላይ ያለ ፍራቻ ነው፣ በመናገር ነፃነት ላይ ጥቃት መሰንዘር ነው። ይህ ማግለል ነው። ምርጫ በሚደረግበት ወቅት ሁኔታዎችንም በሚፈልጉት መንገድ ለመዘወር ዩናይትድ ስቴትስና በድብቅ መንግስትን የሚቆጣጠሩ አካላት የሚፈጽሙት ነው። እንዲህ አይነቱ ማስተባበል አስቂኝ እንደሆነ የአሜሪካ ባለሥልጣናት ይገልጻሉ። ምስጢራዊነቱ ያበቃና በዚህ ወር መጀመሪያ ላይ ይፋ የሆነ የደህንነት መረጃ እንዳመለከተው ሩሲያ በመጪው ምርጫ ላይ ከውጭ የሚሰነዘር ከፍተኛ የተጽዕኖ ስጋት ደቅናለች። ይህም የቀድሞው ፕሬዝዳንት ዶናልድ ትራምፕ የማሸነፍ ዕድልን ከፍ ለማድረግ ያለመ ነው። ሌላዋ ደግሞ ኢራን ነች። ጠቅላይ አቃቤ ሕጉ ሜሪክ ጋርላንድ በዚህ የምርጫ ወቅት ከኢራን እየጨመረ የመጣ ተንኳሽ እንቅስቃሴዎችን ታዝበናል። ይህም የማይፈልጉት የምርጫ ውጤት እንዳይመጣ ለማድረግ ነው በቅርቡ የፕሬዚዳንት ትራምፕ የምርጫ ዘመቻ ቡድን ላይ የተደረገውን በኮምፒውተር የተፈጸመ ጥቃትን ይጨምራል። ቻይናን በበኩሏ ለእርሷ መጥፎ አመለካከት አላቸው ብላ የምታምናቸውን እጩዎች ለመጉዳት መጠነኛ የሚባል የሶሻል ሚዲያ ዘመቻ በማካሄድ ላይ ነች። እነዚህን ዘመቻዎች ለመከላከል አሜሪካ የምታደርገው ጥረት እየሰራ ስለመሆኑ ጥያቄ ይነሳል። ማርግሬት ታሌቭ ከሲራኪዝ ዩኒቨርሲቲ አብዛኛው አሜሪካውያን እንደ ትልቅ ጉዳይ አድርገው የሚያዩት ሆኖ የተከሰተ አይመስለኝም። ነገር ግን አሜሪካውያን ድምፅ ሰጪዎች መጠቀሚያ እንዳይሆኑ እየተካሄደ ያለውን ነገር መረዳት አለባቸው። በአሜሪካ ባላንጣዎች የሚደረጉት ዘመቻዎች ወደ ምርጫ ጣቢያ ለማምራት በዝግጅት ላይ ያሉ አሜሪካውያን በርካታ ጉዳዮችን እንዲያሰላስሉ አድርገዋል። ጄፍ ሰልዲን ለላከው ዘገባ እንግዲህ ወልዴነኝ ዋሽንግተን ዲሲ